ትግራይ ክልል የኮሮና ቫይረስ መከላከያ መንገዶችን በመጠቀም የራሱን ምርጫ ያካሂዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። የሚያካሄዱት ምርጫ ህገ መንግስታዊ መሆኑንና የምርጫ ቦርድም እንደሚሳተፍበት አስታውቀዋል። በፌዴራል ደረጃም ሁሉን የሚያሳተፈ የውይይት መድረክ በማዘጋጀት ሀገሪቱን በቀጣይነት ስለሚመራ መንግስትና ስለ አገር አቀፍ ምርጫ ውይይት ያስፈልጋል ብለዋል። ምክትል ርዕሰ መስተዳድሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን የሰጡትን መግለጫ የተከታተለው ሙሉጌታ አጽባሃ ከመቀለ ዝርዝሩን ይዟል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበርና የትግራይ መንግስት ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል በሰጡት መግለጫ የኮሮና ቫይረስ ለመከላከል ይደረግ የነበረውን እንቅስቃሴ መቀዛቀዙን አንስተው ይህንን አካሄድ ሊስተካከል ይገባል ብለዋል። በአሁኑ ጊዜ በክልሉ በአንድ ወረዳ ብቻ ተገድቦ የነበረው የሰዎች መንቀሳቀስ ኢኮኖሚውን ለማነቃቃት ሲባል በአንድ ዞን የሚገኙ ወረዳዎች የሆኑ ከተሞች ውስጥ መንቀሳቀስ ተፈቅደዋል ብለዋል። በዚህ እንቅስቃሴ ግን የአፍና የአፍንጫ መሸፈኛ መጠቀም፣ ተሽከርካሪዎችም ከሚይዙት አቅም ግማሽ ብቻ ያሳፍራሉ ሲሉ ተናግሯል። ምክትል ርዕሰ መስተዳድሩ ረዘም ያለ ጊዜ ሰጥተው ያብራሩት ስለ ምርጫ ጉዳይ ነበርም። የፌዴራል መንግስት ምርጫ ሊያካሄድ እንደማይችል በማስታወቁ በክልል ደረጃ እናካሄዳለን ብለዋል። ህዝብ በመረጠው ነው ስልጣን የሚያዘው፣ በሀገራችን በክልላችንም ቢሆን ለእኛ የተመረጥ ነው። እንደ ትግራይ ሌሎች ክልሎችም ፌዴራል መንግስትም ለአምስት ዓመት ነው። እስከ መስከረም ነው አምስት ዓመት 2013 መስከረም ነው የተመረጥነው። ከዛ በኋላ ኮንትራክታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይህን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። ከህዝብ ውሳኔ ውጭ ሄደናል ማለት ነው። እኛ እያልን ያለን ነው ከዚህ አንወጣም ነው መስከረም የሚመረጠው ተመርጠው ስልጠናችን እናስረክብ። ሌላው በህገ መንግስት ከማክበር ጋር በተያያዘ ነው። የራሱ በትርጉም የሚገለጹ የተባሉት ሂደቶች ቢኖሩም በህገ መንግስት ግን ግልጽ ናቸው የሚል አቋም ያለን ህገ መንግስት ደግሞ የሁሉም ህግ በላይ ነው። ህገ ህግ መንግስት ካላከበርን ሌላ ህግ ማክበርም አንችልም። ህገ መንግስታችን ላይ በፌዴራልም በትግራይ ህገ መንግስትም የተቀመጠው ፖለቲካ ስልጣን የሚያዘው በምርጫ ነው የሚል ነገር ነው ያለው። ከምርጫው ውጭ ፖለቲካ ስልጣን መያዝ አይቻልም፣ አይፈቀድም። ሁለተኛ ይሄ ስልጣን ለአምስት ዓመት ነው የሚያገለግለው የሚልም እዛል አይዝ ብለን እንቀጥላለን ከተባለ ይህን ጥስን ይሄድን ነው ማለት ነው ከመስከረም በኋላ በየትኛውም ደረጃ ስልጣን ላይ ያለው የመንግስት መዋቅር ህጋዊነት ስለማይኖረው ምርጫው ሳይካሄድ ከቀረ አደገኛ ሁኔታ ሊከሰት እንደሚችል ተናግረዋል። ዶክተር ደብረጽዮን ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጭ የመንግስት ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ የሚንቀሳቀሱ መንግስታቸው ሀገርና ህዝብ ከጉዳት ለመጠበቅ በማለት ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ አስጠንቅቀው ነበር። በዚህ ጉዳይ ላይ ዶክተር ደብረጽዮን በሰጡት አስተያየት ምርጫ ለማካሄድ ለሚፈልግ አካል የኃይል እርምጃ የሚያስወስድ ነገር የለም ሲሉ ኮንነዋል። ህዝቡ የፈለገውን ይምረጥ፣ ሁሉም ጥንቃቄ አድርገን ለተመረጠው እናስረክብ ነው እያልን ያለን። ምርጫ ይካሄድ ያለ መወቀጥ አለበት የሚለው ነገር በጣም የተዛባ ነው፣ የተሳሳተም ነው። ጠቅላይ ሚኒስትሩ ለምን በዚህ ደረጃ መግለጽ እንደፈለጉ ግራ የሚያጋባ ነው። በህገ መንግስቱ መንገድ ስልጣን እናስረክብ ነው እያልን ያለን። የተለያዩ አካላት ያራመዱት አቋም የተወገዘ ቢሆንም አንዱ አቋምኛ ምርጫ ማካሄድ ነው የሚለው በአንድ መንገድ የተባልከውን ስማ ተግብር ካልሆነ ትወቀጣለህ የሚል መፍትሄ ሊሆን አይችልም። የባሰ ነገሩን ያቀጣጥለዋል፣ ችግሩ ያባብሰዋል። ለዚህ ጉዳይ ሰከን ብሎ መታየት የሚገባው ማለት አቋም ነው ብለን ነው የምንወስደው። በሩጫ ስልጣን ማራዘም ተገቢነት የለውም። በትግራይ ደግሞ እኛ ያልነው በህገ መንግስታዊ መንገድ ምርጫው ይካሄድ ነው። ሁሉም ጥሰን ምርጫው ይካሄድ አለ። ሁሉም ጥሰን ከህገ መንግስት ውጭ የሆነንም ምንም ነገር የለም። አቋሙም ህገ መንግስታዊ ነው። ብሎ ፖለቲካ ብቻ አይደለም፣ አካሄዱ ህገ መንግስታዊ ሆን ነው። የፌዴራል መንግስት አለ የሚፈቅደው የክልል መንግስትም አለ። ህጉን ጠብቀን ነው ይሄን። ያለ ምርጫ ሳይካሄድ ቀርሶ እኛ እንደ መንግስት ቀጥሉ ቢባል እኛ መንግስትንን መንግስትነቱ ይዘን መቀጠል ቀላል ነው ያሉት ዶክተር ደብረጽዮን፣ ነገር ግን የህዝብ የራስን እድል በራስ መወሰን በማክበር በምርጫ ላሸነፈው አካል ስልጣን ለማስረከብ ዝግጁ ነን ብለዋል። በክልል ደረጃ የሚካሄድ ምርጫ ላይ ከሚሳተፉ ፓርቲዎች ስለ ቀጣይ ምርጫው ሂደት እንወያያለን በማለትም ተናግሯል። እንደ ክልል ስለ ምርጫ አፈጻጸም ነው መወያየት የሚገባን ያሉት ምክትል እንዲሰሩ በፌዴራል ደረጃ ግን ምርጫ እንደማይካሄድ ስለተገለጸ ስለ ቀጣይ እርምጃ ምን መሆን አለበት የሚለው መወሰን የሚችለው ህዝብ እንዲሁም የፖለቲካ ፓርቲዎች በመሆናቸው አገር አቀፍ ምክክር ያስፈልጋል ብለዋል። አፈጣጸሙ ግን ስርዓት ተከትለን ነው የምንሄደው። ዝም ብለን ጥሰን ምርጫ የሚባል ተጥሶ የሚፈጸም አይደለም። ምርጫ ቦርድ ያስፈልገዋል፣ የምርጫ ቦርድ ውሳኔ ያስፈልገዋል፣ ድጋፍ ያስፈልገዋል። ነፃ አካል ምርጫውን ማስተዳደርም ስላለበት ስርዓቱ ተከትለን እንሄዳለን። ምርጫዊ የትግራይም ህገ መንግስት ተከትሎ ተከትሎም የሚፈጸም ነው። ምርጫ አይካሄድም እየተባለ ያለው በኮሮና ምክንያት ብቻ አይደለም፣ ያሉት ዶክተር ደብረ ጽዮን ቀደም ሲል ፍላጎትና ዝግጅት ቢኖር ኖሮ በግንቦት ወር ላይ እንደ ሁልጊዜው ይካሄድ ነበር ብለዋል። ፍላጎት ስላልነበረ ነው የተጓተተው በማለት ገልጸዋል። የትግራይ መንግስት በክልል ደረጃ ምርጫ ለማካሄድ ሲወስን ለኮሮና ቫይረስ ትኩረት ባለመስጠቱ ሳይሆን ለህዝብ ውሳኔና ለህገ መንግስቱ ተገዢ በመሆኑ ነው ብለው ኮሮና እየተከላከልን ምርጫውን እናስፈጽማለን ሲሉ ገልጸዋል። ኮሮና የህዝብን ህይወት የማዳን የማትረፍ ጉዳይ ስለዚህ ከምርጫ በላይ ህዝቡ ይዘህ ነው ስለ ምርጫ ማውራት የምስለው። ስለዚህ የህዝቡን ደህንነት፣ ጤንነት ጠብቀን ምርጫ በኮሮና ጊዜም ማካሄድ ይቻላል ነው እያለ። ለምርጫም ግን ብዙ ጥንቃቄዎች ያስፈልጋሉ። ብን ፓርቲዎች እንወዳደር ቢሉ ስታዲየም ሰብስቦ ሊሆን አይችልም። የምርጫ አካሄዱ ይለያል፣ ስርዓት መውጣት አለበት። በቴሌቪዥን ሊሆን ይችላል፣ በሬዲዮ ሊሆን ይችላል። በተለያዩ ግን ሀሳባቸው የሚገልጹበት በዚህ ነው። ድምፅ አሰጣት እንደዚህ ነው መሆን ያለበት። አፍንጫ አፍን ሸፍኖ ማት ነገር ነው እያልን ያለን አሁን። ለስራ ለሚፈለጉ የተለዩ ነገሮች አሉ። ለምርጫ የሚያስፈልጉን ጥንቃቄዎች፣ ድምፅ አሰጣጥ እንደ ድሮ ሊሆን አይችልም። የተለየ ና ባለበት አደጋ ላይ አጋጠም ይችላል። ስለዚህ ተገቢው ጥንቃቄ ካረግ ይቻላል። በትግራይ ብቻ ሳይሆን በሀገር አቀፍም ይቻላል። አይቻልም የሚል እና የለን ዋናው ዝግጁነት ነው። የምርጫ ጉዳይ አሁንም አወዛጋቢ ሆኖ ቀጥሏል። የፌዴራል መንግስትና ገዢው ፓርቲ እንዲሁም ሌሎች ተቃዋሚዎች ምርጫው በኮሮና ቫይረስ ምክንያት መካሄድ እንደማይችል እየገለጹ ሲሆን፣ በትግራይ ክልል ደግሞ የክልሉ ገዢ ፓርቲና ሶስት የክልሉ ፓርቲዎች ምርጫው በተያዘለት ጊዜ መካሄድ እንዳለበት እያሳወቁ ይገኛሉ። ብልጽግና ፓርቲ ከዚህ በፊት ለቪኦኤ እንዳሳወቀው ምርጫው በሰአቱ ለማካሄድ ፓርቲው አቋም ይዞ የምርጫ ቦርድ እንዳዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ይሆናል ብሏል። የምርጫ ዝግጅት እየተካሄደ በነበረበት ጊዜም የኮሮና ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ መሆኑን ፓርቲው ገልጿል በዚህም ከፖለቲካዊ ስልጣን የህዝብ ድህነት ትኩረት ሊደረግለት ስለሚገባ ወረርሽኙ ለመከላከል እየተሰራ ነው ብለዋል ፓርቲው ምርጫ በክልል ደረጃ ማካሄድ ህጋዊ ቅቡልነት የለውም ምርጫ በሀገራዊ ምርጫ ቦርድ ብቻ ነው የሚካሄደው ሲል የህወሀት አቋምም ተቃውሞታል የኢትዮጵያ ምርጫ ቦርድን በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄደው ምርጫ የሚያዘጋጀውና የሚያስፈጽመው ምርጫ ቦርድ መሆኑን ገልጿል Lamir dem mulgitats beha